እግዚአብሔር አምላካችንን እናመሰግናለን። ቁጥር 14 ነው አሁን የምንዘምረው፣ ወደ ቃሉ የሚወስደን ቁጥር 14። ኑሮ ያለ ጌታ ታክቶኝ፣ ኑሮ ያለ ጌታ ታክቶኝ፣ ኃጢአቴን ማስመርሮኝ ወደ ኢየሱስ ብመለስ የእሱ ደግነት ማርኮኝ በድል ጎዳና ልገባ ፍቅሩ ነፍስ ሊፈታ ምግዕል ለጠላት አልሰጥ ቃል ገባሁኝ ለጌታ፣ በመከራና በጭንቀት ሁሉ ጌታን አመልከዋለሁ። ኑሮ ያለሱ ጉዳት ነው። ከእርሱ ጋር ግን ደስታ የመልካም ሁሉ መሰረት ይመስገን የእኛ ጌታ። ስንጨነቅ የሚራራ ስንደክም ደጋፊያችን በበረሃ ዓለም እያለን

እስካሁን ተጉዘናል፣ በነገር ሁሉ መጽናትን ከጌታ ተምረናል። የሚያሳፍር ስም አይደለም የሰጠኸን ጌታችን፣ ክርስቲያን ጀግንነትን እንደሁ ይረዳልን ልባችን ክፉን ሁሉ ተቃውመን ከኃጢአት ጋራ ታግለን ጉዟችን በድል ያከትማል የጌታን መስቀል ይዘን። ክብር በክብር ሃሌሉያ ክብር ክብር ሃሌሉያ። የነፍሳት ሁሉ ምስጋና ዙፋንህን ይክበበው በቸርነት ተገርሟል በልጅህ የዋጀው የነፍሳት ሁሉ ምስጋና ዙፋንህን ይክበበው በቸርነት ተደንቋል በልጅህ የዋጀ እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው መልእክቴ ርዕስ ዓለምን የመውደድ ችግሮች የሚል ነው። ይሄ መልእክት የተመሰረተው በተከታታይ ከምንመለከተው ከአንደኛ ዮሐንስ ምዕራፍ ሁለት ቁጥር 12 እስከ 17 ላይ ነው። ቅድም በንባብ እንደሰማችሁት የአንደኛ ዮሐንስ መልእክት ምዕራፍ ሁለት ከቁጥር 12 እስከ 17 ስድስት ቁጥሮችን የያዘ ነው እና እነዚህ ስድስት ቁጥሮች እንደ አንድ ፓኬጅ ነው እዚህ ጋር አንደኛ ዮሐንስ ምዕራፍ ሁለት ላይ የተቀመጡት እንደምታውቁት ባለፉት ሳምንታት እንደተመለከት ነው የዮሐንስ መልእክት ብዙ አስደናቂ ነገሮችን እያሳየን ነው። አንዳንዶቹ ነገሮች የራሳችንን ሕይወት እንድንመለከትና ሕይወታችንን እንድንመረምር የሚያደርጉ ናቸው እና ይሄም ከቁጥር 12 እስከ 17 ያለውት ስድስት ቁጥሮች እንደዚሁ ሕይወታችንን እንድንመለከት የሚያደርጉ ናቸው። እነዚህን ስድስት ቁጥሮች ለሁለት ከፍሎ መመልከት ይቻላል። እዚህ እንደ መግቢያ የምናገረው የመጀመሪያው በቤተ ክርስቲያን ያሉ የአማኞች የእምነት ደረጃ ምን አይነት እንደሆነ ያሳየናል በሶስቱ የመጀመሪያ ቁጥሮች ላይ። ሁለተኛ ደግሞ ለነዚህ ለሶስቱም የተለያየ የአማኞች ደረጃ የተሰጡ አጠቃላይ ትእዛዞችን በሁለተኛው ሶስት ክፍሎች ያሳየናል እና እነዚህን የአማኞችን የእምነት ደረጃ መመልከትና ለሁሉም አጠቃላይ የተሰጠውን ትዕዛዝ ማወቅ በክርስትና ሕይወታችን በጣም በጣም ጠቃሚ እንደሆነ አስባለሁ። ስለዚህ የመጀመሪያው የአማኞች የተለያየ የእምነት ደረጃ በቃሉ ላይ የተጠቀሰውን እንመልከት። እዚህ ቁጥር 12ና 13 ቁጥር 12 13 14 ና 14 ላይ 12 13 14 ላይ ሶስት ጊዜ የተጠቀሱ ልዩ ልዩ የአማኞች የመግለጫዎች እንዳሉ ታያላችሁ። ለምሳሌ ቁጥር 12 ልጆች ሆይ ተብሎ ይጀምራል። ቁጥር 13 አባቶች ሆይ፣ ከዛ ቁጥር 13 መሀል ላይ ጎበዞች ሆይ እና ቁጥር 13 መጨረሻው ላይ እንደገና ልጆች ሆይ ቁጥር 14 አባቶች ሆይ እንደገና መሃሉ ቁጥር 14 ላይ ጎበዞች ሆይ ብሎ ይናገራል። እንግዲህ ተመልከቱ፣ ልጆች ሆይ ሁለት ጊዜ፣ አባቶች ሆይ ሁለት ጊዜ እና ጎበዞች ሆይ ሁለት ጊዜ በ12 13 እና 14 ቁጥሮች ላይ ተጠቅሰው ታያላችሁ። እነዚህ እያንዳንዳቸው እዚህ ስላይዱም ላይ እንደምታዩት ልጆች ቁጥር 12ና 13 ላይ ጎበዞች፣ አባቶች 13 እና 14 ላይ ጎበዞች 13 እና 14 ላይ እነዚህ በቤተክርስቲያን ውስጥ ያሉ የአማኞች የእምነት ደረጃዎች ናቸው። አንዳንድ ሰዎች በቤተክርስቲያን ውስጥ ያሉ የእድሜ ደረጃዎች ይመስሏቸዋል ብለው የተናገሩ አሉ። እነዚህ ህፃናት ሰንዴ ስኩል የሚማሩ ልጆች ናቸው፣ ልጆች የተባሉት ጎበዞች ደግሞ በቤተ ክርስቲያን ያሉ ወጣቶች ናቸው። እና አባቶች ደግሞ በእድሜ ያረጁ ናቸው ብለው ይናገራሉ። እንደዛ አይደለም፣ ሀሳቡ ልጆች የተባሉት በጌታ አዲስ የሆኑ ሽማግሌዎች ሊሆኑ ይችላሉ፣ ወንዶች ሊሆኑ ይችላሉ፣ ወጣቶች ሊሆኑ ይችላሉ፣ ግን በጌታ አዲሶች የሆኑ መግለጫ ነው። እና አባቶች ደግሞ የቆዩ እንዲሁም ደግሞ ጎበዞች በጌታ በልጆች በተባሉ በአዳዲስ አማኞችና በቆዩ አማኞች መካከል ያሉ ምናልባት ሁለት ዓመት ሶስት ዓመት በጌታ እድሜ ያሉ በጣም በጌታ ነገር ብርቱ ፈጣን ኃይለኛ የሆኑ ለመመስከር ለማገልገል የሚጓጉ አይነት ሰዎችን የሚጠቅስ ነው። እና እነዚህን ሶስት አይነት ሰዎች በቤተ ክርስቲያን ውስጥ ያላቸው አዳዲስ አማኞች አሉ እና ወጥ ጎበዞች የተባሉ በየትኛውም እድሜ ሊሆኑ የሚችሉ ግን ጌታን ከተቀበሉ እና ካመኑ ሁለት ሶስት ዓመት ውስጥ ትንሽ ከልጆች ከአዳዲሶቹ ሻል ያሉ በመረዳት ደግሞ ለማገልገል ከፍተኛ ጉጉት ያላቸው አባቶች፣ ግን የቆዩ ጉጉት ያላቸው መማርም ያለባቸው እንደሆነ ልታሰቡ ያስፈልጋል እና በሁለተኛ ነጥብ ላይ የምናገረው ይሄ ለልጆች የተጻፈላቸውን መልእክት ነው። አሁን ሁለት ሁለት ጊዜ ነው እነዚህ የተለያዩ የአማኝ ደረጃዎች የተጠቀሱት ብያቸዋለሁ። ቁጥር 12 ላይ ልጆች የተባሉት በክርስትና እምነታቸው አዲስ ሲሆኑ የክርስትናን ሃለሃ እየተማሩ ያሉ ናቸው። አሁን የደህንነት ትምህርት የሚማሩ እንደገና ደግሞ የደቀ መዝሙር ትምህርት የሚማሩ እንደዚህ አይነት ሰዎች ናቸው። ጌታን ተቀብለዋል። በጌታ ቤት ነው ያሉት እና ግን እንደ ጎበዞችና እንደ አባቶች የማይቆጠሩ ገና ዳዴ የሚሉ አይነት አማኞች ናቸው። አሁንም ደግሜ ልናገር፣ በእድሜ ወጣቶች ሊሆኑ ይችላሉ። እነዚህ በእድሜ ትልልቆች ሊሆኑ ይችላሉ። በጾታ ሴት ሊሆኑ ይችላሉ፣ ወንድ ሊሆኑ ይችላሉ። ግን አዳዲስ አማኞች ናቸው። ለእነዚህ አዳዲስ አማኞች የተጻፈላቸውን ተመልከቱ። በጣም የሚገርም ነው። ዮሐንስ ሲጽፍ ምንድን ነው ያለው? ልጆች ሆይ እኔ ለእናንተ እጽፍላችኋለሁ። አንዳንድ ጊዜ ለምን ከአባቶች አልጀመረም፣ ለምን ከጎበዞች አልጀመረም ብለን ልናስብ እንችላለን። እኔ የማስበው እነዚህን አዳዲስ አማኞች ለማበረታታት ደግሞም ትኩረት የተሰጣቸው መሆኑን ይሄ የእግዚአብሔር ሰው በመንፈስ ቅዱስ ተነቶ የሚናገረው እና የሚጽፈው እነሱም እንደ ማንኛውም አማኝ እኩል ሊታዩ የሚገባቸው መሆኑን እያሳየ ነው ያለው እና በቅድሚያ ነው የእነሱን ስም የጠራው ስለዚህ ምንድን ነው የሚላቸው እኔ ለእናንተ እጽፍላችኋለሁ ብሎ እየጻፍኩላችሁ ነው መልእክት እና የምጽፍላችሁ መልእክት አንድ ዋና መሰረታዊ ነገር በህይወታችሁ ስለተከናወነ ነው ብሎ ምክንያቱም ስለሱ ስም ኃጢአታችሁ ይቅር ተብሎላችኋልና ብሎ ይነግራቸዋል እነዚህ አዳዲስ አማኞች ናቸው ወደ ጌታ ቤት መጥተዋል። አምልኮ የተካፈሉ ነው፣ ከአማኞች ጋር ተደባልቀዋል እና የመደባለቃቸው ምክንያት የሚጻፍላቸው ምክንያት አንድ ትልቅ ነገር በህይወታቸው ስለተከናወነ ነው። ያም ኃጢአታቸው ይቅር ስለተባለላቸው ነው። ከየትኛውም የህይወት ደረጃ ላይ መጥተው ሊሆን ይችላል፣ ግን አሁን ኃጢአታቸው ይቅር ተብሎላቸዋል። ይሄ በጣም አስደናቂ መልእክት ነው። ኃጢአታችሁ ይቅር ተብሎላችኋል። ኃጢአት እጅግ በጣም ዘግናኝ ነገር ነው። ምናልባት ስለ ኃጢአት ብዙዎቻችን የምናስበው በጣም ግልብ የሆነ ነገር ሊሆን ይችላል። ኃጢአት ሰዎችን ከእግዚአብሔር ለይቷል። ኃጢአት እኔ ባለፈው ምዕራፍ አንድ ላይም ተናግሬ ያለው ኃጢአት እጅግ ረቂቅ ደግሞም ኃይለኛ ነገር ነው እኔ ደግሜ ደግሜ ለሰዎች የምናገረው የትም ቦታ ኃጢአት ከሰይጣን የበለጠ ኃይለኛ ነገር ነው። የእኛን አይምሮ ሰይጣን መቆጣጠር አይችልም ያለ ፈቃዳችን። ኃጢአት ግን አይምሮችንን መቆጣጠር ይችላል ያለ ፈቃዳችን። ኃጢአት በልባችን ውስጥ ዝም ብለን ከለቀቅ ነው የሚሰራ የክፋት ሁሉ ምንጭና የክፋት ሁሉ መሰረት ነው። ኃጢአት ከእግዚአብሔር ለይቶ ወደ ሲኦል የሚወስድ ኃይል ነው። የድሮ አማኞች እዚህ አሜሪካንን እንድትመሰረት ያደረጉ አማኞች ፒውሪታን ሲባሉ የነበሩ ከዩሮፕ ነው ወደዚህ አሜሪካ አሁን ባለችበት ሁኔታ ከመኖሯ በፊት ሜይ ፍላወር በተባለ መርከብ ነው ወደዚህ በስደት በጣም ተጨንቀው የነበሩ አማኞች ናቸው። ባፕቲስቶች ናቸው እዚህ አሜሪካንን የመሰረቷት እና እነዛ ምን ይሉ ነበረ ኃጢአት በሰው ህይወት ውስጥ የሚገዛ ኃይል ነው ብለው ይናገሩ ነበር። ዶሚኒየን ፓወር አለው የመግዛት ኃይል አለው። ጥቂት ስለ ኃጢአት ማሰብ ብትጀምሩ፣ ለምሳሌ ምኞት ምኞት መመኘት ብትጀምሩ፣ ወዲያውኑ አእምሯችሁን ተቆጣጥሮት ሌሊትና ቀን ያለ እረፍት እረፍት የሚነሳ ኃይል ነው። ኃጢአት ከባድ ነው። ከእግዚአብሔር የሚለይ ወደ ሲኦል የሚወስድ ኃይል ነው። ይህንን ኃይል ነው እግዚአብሔር ምን አድርጎላቸዋል የሚላቸው አዲስ የመጡትን አማኞች ይቅር ብሏችኋል። የኃጢአትን ኃይል ከውስጣችሁ ረግጦላችኋል፣ ገዝቶላችኋል። ይቅር ተብላችኋል፣ ኃጢአት እንዳይገዛችሁ አድርጓችኋል። ይሄ ማለት የኃጢአት ርዝራዥ ውስጣችን የለም ማለት አይደለም፣ ግን የሰራችሁት ኃጢአት በሙሉ ይቅር ተብሎ አሁን አዲስ ህብረት ከእግዚአብሔር ጋር ደግሞም አዲስ ህብረት ከእግዚአብሔር ህዝብ ጋር አግኝታችኋል እና ይሄ ለልጆች ለአዲስ አማኞች የተነገራቸው ነገር ነው። ይሄ ደግሞ ደግሞ ለእውነተኛ አማኞች ሊነገራቸው ይገባል። ኃጢአታችሁ እኮ ይቅር ተብሎላችኋል። ይሄ ቀላል ነገር አይደለም። ይሄ በጣም እጅግ አስደናቂና ሁል ጊዜ እግዚአብሔርን ልናመሰግንበት ልታመሰግኑበት የሚገባችሁ ነገር ነው ኃጢአታችሁ ይቅር ተብሎላቸዋል። ግን ኃጢአታቸው ይቅር የተባለው በምን ምክንያት ነው? አሁን አንዳንድ ጊዜ አንዳንድ ሰዎች በስሜትም ወይም በስም አበለውም ኃጢአታቸው ይቅር የተባለላቸው ቤተ ክርስቲያን ስለሄዱ ወይም ስለሚሄዱ ይመስላቸዋል። ኖ አይደለም። ኃጢአታችሁ ይቅር የተባለላችሁ ስለማን ነው ነው የሚለው ስለ ስሙ ነው። አሁን ተመልከቱ። እኔ ለእናንተ ጽፍላችኋለሁ፣ ምክንያቱም ስለ እሱ ስም ኃጢአታችሁ ይቅር ተብሎላችኋል። ኃጢአታችሁ ይቅር የተባለው ስለ እናንተ ጥሩነት፣ ወይ ቤተ ክርስቲያን ስለ መምጣታችሁ፣ ወይ ደግሞ ስለ ጥሩ ዘራችሁ፣ ስለ ብሪሊያንት አስተሳሰባችሁ፣ ስለ ጾታችሁ፣ ስለ ውበታችሁ፣ ስለ ገንዘባችሁ አይደለም፣ በጭራሽ ስለ አይሁድነታችሁ ወይም ስለ ምናምንነታችሁ አይደለም። ስለ ስሙ ነው። ኃጢአታችሁ ምን የተባለላችሁ ይቅር የተባለላችሁ ጌታችን ኢየሱስ ክርስቶስ በቀራኒው መስቀል ላይ ዋጋ ከፍሎ በክርስቶስ ኢየሱስ ስም በኩል ደህንነትና የኃጢአት ይቅርታ ለእናንተ መምጣቱን በመቀበላችሁና በሱ ምክንያት ነው፣ ኃጢአታችሁ ይቅር የተባለላችሁ። ይሄ 24 ሰዓት ሙሉ እግዚአብሔርን እንድናመሰግን የሚያደርግ ልዩ አስደናቂ እውነት ነው። እኛ እዚህ ያለ ነው። ከምንነታችንና ከማንነታችን የተነሳ ሳይሆን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ይቅርታ የኃጢአትን ይቅርታ ስለሰጠን ነው። ተመልከቱ፣ ይህንን ይናገርና ለልጆች የተጻፈውን መልእክት አሁን ልጆች የተባለው እንደገና የተጻፈበትን ቦታ ተመልከቱ። አሁን ስለ እሱ ስም ኃጢአታችሁ ይቅር ተብሎላችኋል ብሎ እታች ወረድ ብሎ ቁጥር 13 መጨረሻው አረፍተ ነገር ልጆች ሆይ እንደገና እኔ ለእናንተ እጽፍላችኋለሁ ምክንያቱም አብን አውቃችሁታልና ብሎ ይናገራል። ሁለት ነገር ነው። አሁን እነዚህ ልጆች የሆነላቸው አዳዲስ አማኞች ናቸው። አንደኛ ይቅር ተብሎላችኋል ኃጢአታችሁ፣ ሁለተኛ እግዚአብሔር አብን ምን አድርጋችሁታልና? አውቃችሁታልና። እነዚህ ሁለት ነገሮች በጣም አስደናቂ ናቸው። እግዚአብሔር አብን አውቃችሁታልና። አሁን መጽሐፍ ቅዱስ ዝብርቅርቅ የሆነ ነገር አይናገርም። አንዱን ነገር መጀመሪያ መጠቀስ ያለበትን ነገር ሳይናገር መጀመሪያ መጠቀስ ያለበትን ነገር ሁለተኛና ሦስተኛ ነገር ላይ አይጠቅስም። ምክንያቱም በመንፈስ ቅዱስ የተጻፈ መጽሐፍ ነው፣ የእግዚአብሔር መገለጥ ነው። የፓስተር ሀሳብ አይደለም፣ ወይም ደግሞ የሆኑ ሰዎች ፍልስፍና አይደለም። ሁል ጊዜ የሰዎች ነገሮች ዝብርቅርቅ ሲወጣባቸው ታያላችሁ። መጽሐፍ ቅዱስ ግን ቅደም ተከተሉን ሎጂካሊ ይዞ የሚፈስ ነገር ነው ስለዚህ ኃጢአታቸው ይቅር ሳይባልላቸው ሰዎች እግዚአብሔርን ሊያውቁ በፍጹም አይችሉ አይችሉም ሰዎች ኃጢአታቸው ይቅር ሲባልላቸው ሰዎች ወዲያውኑ ወደ ማን እውቀት ይመጣሉ እግዚአብሔርን ወደ ማወቅ እውቀት ይመጣሉ ልጆች ሆይ እኔ ለእናንተ ጽፍላችኋለሁ ምክንያቱም አብን አውቃችሁታልና እኔ እዚህ ጋር አንዳንድ ነገር ጽፍ ያለው ልጆች ከምንም ነገር በላይ በቅድሚያ የሚያውቁት ያው እናታቸውን እንደሆነ የታወቀ ነው ከእናታቸው ቀጥሎ ማንን ነው የሚያውቁት አባታቸውን ነው የሚያውቁት አባታቸውን ነው ይሄ ናቹራል ነው በክርስትናም በቅድሚያ ሰዎች ጌታን ሲያውቁ የሚያውቁት ራሱን እግዚአብሔርን ነው እግዚአብሔርን ወደ ማወቅ ነው የሚመጡት እና አዳዲስ አማኞች በክርስትና ማወቅ ያለባቸው ደግሞም አውቀው የሚገኙት ማንን ነው እግዚአብሔርን? የሰማይና የምድርን ፈጣሪ እግዚአብሔርን ነው። ለምንድን ነው ለእነዚህ ለአዳዲስ አማኞች አብን አውቃችሁታል የሚለው ነገር መነገር ያለበት? በደንብ የምሰሙኝ ከሆነ ደህንነት የሚባለው እምነት ይሄ የክርስትና እምነት መጽሐፍ ቅዱሳዊ ክርስትና መጽሐፍ ቅዱሳዊ ያልሆነውም ክርስትና አይደለም። የምገልጠው መጽሐፍ ቅዱሳዊ ክርስትና በሰዎች ሕይወት ውስጥ እርግጠኛ ለማድረግ የታቀደው እግዚአብሔርን ወደ ማወቅ እንዲመጡ ነው። ሰዎች እግዚአብሔርን ካላወጡ ካላወቁ በማንኛውም ነገር የሚሸወዱ ነው የሚሆኑት በማንኛውም ነገር። እግዚአብሔርን ስታውቁ ግን አትሸወዱም። ለምሳሌ በአስመሳዮች፣ በአጭበርባሪዎች በሐሰተኛ ነቢያትና ሐዋርያቶች አትጭ ነበሩም። እግዚአብሔርን የምታውቁ ከሆነ የእግዚአብሔር እውቀት በውስጣችሁ የመገለጥን ኃይል ነገሮችን የመረዳትን ጥበብ ውስጣችሁ ያስቀምጣል። እግዚአብሔርን ስታውቁ፣ እግዚአብሔርን ማወቅ እዚህ ጋር የጠቀስኳቸው ነገሮች አሉ። እግዚአብሔርን ማወቅ የእግዚአብሔርን ኃይል ማወቅ ማለት ነው። ጸጋውን፣ ፍቅሩን፣ ደህንነቱን፣ ደግነቱን፣ የማይጥል መሆኑን ማወቅ ማለት ነው። እግዚአብሔርን ስናውቅ እግዚአብሔር አገር ካገር በመንከራተት የሚገኝ መሆኑን አይደለም የምናውቀው። እግዚአብሔርን ስናውቅ አለንበት ቦታ ያለ መሆኑን እናውቃለን። እግዚአብሔር እዚህ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር እዚህ አለ። እግዚአብሔር ቤታችን አለ። እግዚአብሔር እዚህ አለው። እግዚአብሔር በዚሁ ሰዓት ኢትዮጵያም ውስጥ አለ፣ ዩሮፕም ውስጥ አለ፣ የትም ቦታ አለ። እግዚአብሔርን ስናውቅ ወደ ተለየ እውቀት ውስጥና የመንፈሳዊ ሕይወት ደረጃ ውስጥ ነው የምንገባው። እግዚአብሔርን ስናውቅ እንፈራዋለን። እግዚአብሔርን እናከብረዋለን። እግዚአብሔርን እግዚአብሔርን ስናውቅ ሰነፎች፣ ቸልተኞች፣ ዝም ብሎ ዝርክርኮች አንሆንም። እግዚአብሔርን ስናውቅ እግዚአብሔርን ስናውቅ የተለዩ ሰዎች ነው የምንሆነው። ስለዚህ ልጆች ሆይ እኔ ለእናንተ ጽፍላችኋለሁ፣ ኃጢአታችሁ ይቅር ተብሏል። አዎ፣ ግን ደግሞ አሁን አብን ምን አድርጋችሁታል? አውቃችሁታል። አሁን ይሄ ለልጆች ለአዳዲስ አማኞች የተጻፈ ነው። በቤተ ክርስቲያን ላሉ ለትልልቆችም ሁሉ የሚሆን ነው። ግን የተጻፈው አሁን ለመጡት በቤተ ክርስቲያን አዳዲስ ለሆኑት ነው። የምናስተውል ከሆነ እነዚህ ነገሮች በጣም አስደናቂና ልዩ መልእክቶች ያሉባቸው ናቸው። የሚቀጥለው አባቶችና የተጻፈላቸው መልእክት አሁን ለአባቶችና የተጻፈላቸው መልእክት ሁለት ሁለት ነገር ነው የተጻፈላቸው። ቁጥር 13 ላይ ልጀምርላቸው። አባቶች ሆይ እኔ ለእናንተ ጽፍላችኋለሁ፣ ምክንያቱም ከመጀመሪያ የነበረውን እሱን አውቃችሁታልና ብሎ ይናገራል። እንደገና ቁጥር 14 የ14 መጀመሪያ ልክ 13ና 14 የሚጀምረው በአባቶች ነው አባቶች ሆይ እኔ ለእናንተ ጽፌላችኋለሁ ከመጀመሪያ የነበረውን እሱን አውቃችሁታልና። አሁን እናንተ የማነበውን እየተከተላችሁኝ ከሆነ ቁጥር 13 እና 14 የመጀመሪያው አረፍተ ነገር የሚናገረው ምን ያህል ልዩነት እንዳለው ማስተዋል ትችላላችሁ። ተመልከቱ፣ ቁጥር 13ን ሳነብ ተመልከቱ። አባቶች ሆይ እኔ ለእናንተ እጽፍላችኋለሁ ምክንያቱም ከመጀመሪያ የነበረውን እሱን አውቃችሁታልና። ቁጥር 14 አባቶች ሆይ እኔ ለእናንተ ጽፌ ላችኋለሁ የቁጥር 13 ምንድ ነው የሚለው እጽፍላችኋለሁ። ቁጥር 14 ጽፌ ላችኋለሁ ግን ጽፌ ላችኋለሁ የተባለው ከዚህ በፊት ማለት ነው። እጽፍላችኋለሁ አሁን ማለት ነው። ስለዚህ ተመልከቱ። ግን የተነገረው ነገር ምክንያቱም ከመጀመሪያ የነበረውን እሱን አውቃችሁታልና ቁጥር 13 ቁጥር 14 ከመጀመሪያ የነበረውን እሱን አውቃችሁታልና አሁን የተነገረው ነገር አንድ ነገር ነው። የመጀመሪያው አሁን እጽፍላችኋለሁ ነው፣ ሁለተኛው ኦልሬዲ ጽፌላችኋለሁ ነው። ጽፌላችኋለሁ አሁን እጽፍላችኋለሁ፣ ሁለቱም የሚጻፍላቸው ለእነዚህ ለአባቶች ከመጀመሪያ የነበረውን እሱን አውቃችሁታልና፣ ምክንያቱ ከመጀመሪያ የነበረውን አውቃችሁታል። ሁለት መልእክት አይደለም እንደነዛኞቹ፣ አንድ መልእክት ነው። ቀድሞ የተጻፈ አሁን የተጻፈ ሁለት ነው ልትሉት የምትችሉት ቀድሞ የተጻፈ አሁን የተጻፈ በመሆኑ ነው። ግን አንድ መልእክት ነው። ለነዛ ለልጆች ግን የተጻፈው ሁለት ነው። ኃጢአታችሁ ይቅር ተብሎላችኋል ስለ ስሙ እና አብን አውቃችሁታል እናንተ ግን፣ እነዚህ አባቶች ግን ከመጀመሪያ የነበረውን እሱን አውቃችሁታል። አሁን ጥያቄ ልንጠይቅ ይገባል። እነዚህ አባቶች የሚባሉት እዚህ ስላይድም ላይ እንዳስቀመጥኩት በእምነት ለረጅም ጊዜ የቆዩ አማኞች ናቸው። ምናልባት ከአምስት ዓመት ከስድስት ዓመት ከአስር ዓመት በላይ አማኞች ነን ብለው በቤተ ክርስቲያን የቆዩ ሰዎች ናቸው። እህቶችንም ይጠቅሳል። እና እነዚህ ለብዙ ዘመን በጌታ ቤት የቆዩ ናቸው። ከጌታ ጋር ተራምደዋል። በጸሎት በእግዚአብሔር ፊት የሚተጉ ናቸው። በጌታ ከመሆናቸው እና ከጌታ ጋር በመኖራቸው ያዩቸው መከራዎች፣ ፈተናዎች፣ ችግሮች፣ ውጣውረዶች ብዙ ነገር ያሳለፉ ናቸው። ግን መልእክት ከሚጻፍላቸው አይነት ሰዎች በላይ የሆኑ ሰዎች አይደሉም። አሁን የምናገረውን በደንብ ብሰሙኝ። ማንም ማንም በእግዚአብሔር ቤት አንቤት ሰላሳ ዓመት አርባ ዓመት ይቁይ፣ ማንም ማንም ብቁ አይደለም። እኛ ጋ ብቁ የሚባል ሰው የለም። እከሌ በቅቷል በቅቷል፣ በቃ መቃብር ቤት ውስጥ ነው የሚኖረው የሚባል ነገር የለም። ብቁ ናቸው የሚባሉ ሰዎች ሰምታችሁ ታውቃላችሁ። እሳቸው በቅተዋል፣ እነከሌ በቅተዋል፣ በክርስትና እምነት በቅተዋል የሚባል የሚባሉ ሰዎች የሉም። ሁላችንም መማር አለብን። ሁላችንም መልእክት መስማት አለብን። አሁንም መማር ያለባቸው ናቸው። አባቶችም በቤተ ክርስቲያን ከመማርና የጌታን መልእክት ከመቀበል የበቃ ሰው የለም። ከመጀመሪያ የነበረውን ስላወቃችሁ እጽፍላችኋለሁ። እነዚህ አባቶች እውቀትም ልምድም አላቸው። የበሰሉ ክርስቲያኖች ናቸው። አው የበሰላችሁ ናቸው ናችሁ እያላቸው ነው። ግን የተጠቀሰውን ነገር ስትመለከቱ እነዚህ ሰዎች ከመጀመሪያ የነበረውን አውቀዋል። ከመጀመሪያ የነበረው ማን ነው? ከመጀመሪያ የነበረው የሚለውን ለመረዳት እዚሁ ዮሐንስ መልእክት ምዕራፍ አንድ ቁጥር አንድ ላይ መምጣት አለብን። ምናልባት በቀጥታ የሚጠቅሰው እነዚህ አባቶችን ነው። ተመልከቱ፣ ያንን ከመጀመሪያ የነበረውን እኛ የሰማነውን በዓይኖቻችን ያየነውን እኛ የተመለከትነውን እጆቻችን የዳሰሱትን የሕይወትን ቃል በተመለከተ ከመጀመሪያ የነበረው የሕይወት ቃል ነው። እኛ ያየኑ የሰማኑ የተመለከት ነው ያጠናነው ሲወጣ ሲገባ፣ ሲያስተምር፣ አጋንንት ሲያወጣ፣ ለምጻም ሲያነጻ ሽባውን ሲተረትር ያየኑውን ያንን እሱ ነው ከመጀመሪያ የነበረው። አሁን ከመጀመሪያ የነበረውን አውቃችኋል። እግዚአብሔርን እና ጌታ ኢየሱስ ክርስቶስን፣ ጌታ መንፈስ ቅዱስን፣ እነዚህን አብ ወልድ፣ መንፈስ ቅዱስ አህዱ አምላክ የምንለውን የማወቅ እውቀት ነው። ይህ እውቀት በጣም አስደናቂ እውቀት ነው። አባቶች እስከ አባቶችነት በእምነት ያደረሳችሁ ያ እውቀት ነው። አሁን ለልጆች የተጻፈውንም ተመልከቱ ልጆች ከአብን አውቃችሁታል። እነዚህ ጌታን የተቀበሉ ሰዎች ያወቁት አብ የሚያጸና፣ የሚባርክ፣ የመለየት እውቀትና ጥበብ የሚሰጥ እውነትን ወደ በለጠ ደረጃ እንድናውቅ የሚያደርግ ነው። ስለዚህ እነዚህም አባቶች ያወቁት ትልቅ እውቀት ነው። ትልቅ እውቀት ነው ከዩኒቨርሲቲ ውስጥ ገብቶ በማንኛውም ደረጃ ከመመረጥ ከመመረቅ የበለጠ እውቀት ነው። ይሄ እውቀት የሚያጸና እውቀት ነው። ይሄ እውቀት የሚለውጥ እውቀት ነው። ይሄ እውቀት በእግዚአብሔር ላይ እንድንታመን የሚያደርግ እውቀት ነው። ይሄ እውቀት እነዚህን አባቶች ከሌሎች ሰዎች የለያቸው እውቀት ነው። እግዚአብሔርን መፍራት የሚባል ነገር በውስጣችን የሚያትም፣ እግዚአብሔርን እንድንከተል በውስጣችን ጸጋ የሚያፈስ እውቀት ነው። እግዚአብሔር ይመስገን። እና ጥያቄ አለኝ ወደሚቀጥለው ወደ ገበዞች ከማለፌ በፊት እናንተ በጌታ ቤት ብዙ ዓመት ኖራችኋል። ልክ አሁን ይሄ የእግዚአብሔር መልእክት በዚህ በዮሐንስ መልእክት ላይ የተጻፈው ከመኖራችን የተነሳ እንደ አባቶች ቆጥሮ እሱን ከመጀመሪያ የነበረውን አውቃችሁታል የሚያሰኝ ደረጃ ላይ ነው ወይ ህይወታችሁ ያለው? ይህንን መጠየቅና ማሰብ በጣም ጥሩ ነው። ቀጥሎ ለጎበዞች የተጻፈላቸው መልእክት፣ ጎበዞችና የተጻፈላቸው መልእክት። አሁን ቁጥር 13 ላይ እና ቁጥር 14 ላይ ጎበዞች ተጠቅሰዋል። ቁጥር 12ና 13 ላይ ልጆች ተጠቅሰዋል። ቁጥር 13 እና 14 ላይ አባቶች ተጠቅሰዋል። ቁጥር 13 እና 14 ላይ ጎበዞች ተጠቅሰዋል። ጎበዞችን እንመልከት። 13 ሁለተኛው አረፍተ ነገር ጎበዞች ሆይ እኔ ለእናንተ እጽፍላችኋለሁ እናንተ ክፉን አሸንፋችሁታልና። ቁጥር 14 ላይ ስትመጡ ጎበዞች ሆይ እኔ ለእናንተ ጽፌላችኋለሁ። አሁን ልክ እዚህም ጋር የተነገረው ነገር ለጎበዞች እጽፍላችኋለሁና ጽፌላችኋለሁ እንደሆነ ታያላችሁ። በጣም የሚገርም አይነት አቀራረብ ነው። እኔ ለእናንተ ጽፌላችኋለሁ ምክንያቱም እናንተ ብርቶች ናችሁና የእግዚአብሔርም ቃል በእናንተ ውስጥ ይኖራልና እናንተም ክፉን አሸንፋችሁታልና። ስንት ነገር ነው የተጻፈው? ከዚህ ከመጀመሪያ እናንተ ክፉን አሸንፋችሁታል፣ ቀጥሎ ጎበዞች፣ እኔ ለእናንተ ጽፌላችኋለሁ፣ ምክንያቱም ብርቱ ናችሁ፣ የእግዚአብሔር ቃል በእናንተ ውስጥ ይኖራል፣ ድጋሚ ክፉን አሸንፋችሁታል ተብሎ ሶስት ነገር ነው የተጻፈው። አንደኛው ድጋሚ ነው የተነገረው። እነዚህ ጎበዞች የተጻፈላቸውን መልእክት ተመልከቱ። ጎበዞች ናቸው፣ ግን ምን አይነት ጎበዞች ናቸው እነዚህ? የእድሜ ጉዳይ አይደለም ብያለሁ። ጌታን ተቀብለው የተወሰነ ዓመት በቤተ ክርስቲያን ውስጥ የኖሩ ምናልባት ደቀ መዝሙርነት የተማሩ እና ለአገልግሎት ልዩ ልዩ የአገልግሎት ስልጠና የወሰዱ እና የአገልግሎት ናፍቆት ጥማት ያላቸው እና እግዚአብሔርን በማወቅ ከልጆች ትንሽ ከፍ ወዳለ ደረጃ ላይ የደረሱ እና ሰዎች ሁሉ በጉብዝና የክርስትና ሕይወታቸው ወደፊት አገልጋዮች ይሆናሉ ብሎ ዓይን የሚጥልባቸው ሰዎች ናቸው። በመንፈስ መልካምና ክፉን የመለየት ኃይልም ስጦታም ጸጋም ያላቸው ናቸው። ጎበዞች ጎበዞች። ሶስት ነገር ሆኖላቸዋል። አንደኛ ቁጥር 13 እና 14 ላይ ክፉን አሸንፋችሁታል ተብሎ ተነግሯቸዋል። ወገኖች እኛ ያለንበት ምድር ክፉ የሞላበት ምድር ነው። ምናልባት ባነብላችሁ ጥሩ ይሆናል። ይሄ አንደኛ ዮሐንስ ክፉን በተመለከተ ብዙ ነገሮችን ተናግሯል። ግን በጣም የሚታወቀው ብዙዎች እንድናስተውለው የሚገባ ምዕራፍ አምስት ቁጥር 19 ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። የመጨረሻው ምዕራፍ ነው። ቁጥር 19 እኛም ከእግዚአብሔር እንደሆንን፣ ዓለም በሙሉ በክፉ ስር እንደሆነ እናውቃለን ብሎ ይናገራል። እኛ ከእግዚአብሔር የሆንን ሰዎች የምናውቀው እውቀት አለ። ከእግዚአብሔር የሆንን ሰዎች የምናውቀው እውቀት ይሄ ዓለም በሙሉ በምን የተያዘ ነው? በክፉ እንደተያዘ ነው። አሁን ይሄ ዓለም በክፉ የተያዘ ዓለም ነው ማለት ክፉ የሚሰራበት ዓለም ነው። አሁን ይህን እናንተ በሕይወታቸው አይታችኋል። አሁንም እያየን ነው። ዓለም በሙሉ በጦርነት በእልቂት ውስጥ ነው ያለው። በመጠላላት ውስጥ ነው ያለው። በዓለም በሙሉ በርኩሰት ውስጥ ነው ያለው። ዓለም በሙሉ በጭካኔ ውስጥ ነው ያለው። እዚህ ኢንዲያናፖሊስ ነው በቅርቡ አንድ ሰው ሚስቱን በመዶሻ ጨቅጭቆ የገደለው እዚህ ባለፈው ሳምንት እዚህ እዚህ ኢንዲያናፖሊስ እና እንደዚህ አይነት እንደዚህ አይነት ዓለም ውስጥ ነው ያለነው። ዓለም በሙሉ በክፉ የተያዘ ነው። እነዚህ ጎበዞችን ለየት የሚያደርጋቸውን ነገር ተመልከቱ። ይሄ ክፉ የሰዎችን አይምሮ የሚቆጣጠር እና ወደ ክፋትና ወደ እርኩሰት ሊወስድ የሚችለውን ኃይል እና ቅስቀሳ ምን አድርገዋል? እምቢ ብለዋል። እነዚህ ሰዎች አሸንፈዋል። በእግዚአብሔር ኃይል፣ በእግዚአብሔር ጸጋ። ልክ እኔ እንደነማን ነው እንድታስቧቸው እግዚአብሔር የሚፈልገው እንደ ሲድራቅ፣ ሚሳቅ እና አብድናጎ ነው። ሲድራቅ፣ ሚሳቅ፣ አብድናጎ ናቡከደነጾር ላቆሞ ምስል እንዲሰግዱ በተጠየቁ ጊዜ አናደርገውም ነው ያሉት። እንዴት? እንዴት እውነት ነው ወይ አለመስገዳችሁ ብሎ ንጉሱ ራሱ እያናገራቸው፣ አዎ ንጉሶ ሆይ አናደርገው ክፉን የማሸነፍ ኃይል በእነሱ ውስጥ እግዚአብሔር አስቀምጦ ነበር። እሳት ውስጥ ተጣሉ። እሳት ውስጥ ያመኑት እግዚአብሔር አወጣቸው። እምነት በጣም ኃይለኛና አስደናቂ ነገር ነው። ስለዚህ የክፉ ኃይል የሰይጣን ኃይል በእኛ ላይ እንዳይሰራ፣ እኛን እንዳያንበረክክ፣ እንዳይገዛን የማሸነፍ ኃይል በእውነተኛ አማኞች ልብ ውስጥ እግዚአብሔር እንደሚያስቀምጥ ነው ይሄ ክፍል የሚያሳየው። አዎ እውነተኛ አማኞች በጌታ ጎበዞች የተባሉት ክፉን ፊት ለፊት ለመጋፈጥ ኃጢአትንና አመፅን የሰይጣንን ልዩ ልዩ ሚስጥራዊ አሰራር እምቢ ለማለት የቻሉ እና በጌታ ጸጋና ኃይል ያሸነፉ ሰዎች መሆናቸውን ነው የሚያሳየው። አቤት እንደነዚህ አማኞች መሆን እንዴት በጣም መልካም ነው! ቁጥር 14 ላይ ስንመጣ ጎበዞች ሆይ ብሎ ለእናንተ ጽፌላችኋለሁ ምክንያቱም ብርቱዎች ናችሁ ብሎ ይናገራችኋል። የሆነ ኃይል በውስጣችሁ አለ። የማን ኃይል ነው? የእግዚአብሔር ኃይል ነው። የእግዚአብሔር ጸጋ ነው። ይሄም ለእኛ ለእያንዳንዳችን ሊሆን የሚችል ነገር ነው። እኛ በጌታ ጸጋ እና በጌታ ኃይል ከቆምን ሰይጣን ሊደፍረን በፍጹም አይችልም። እግዚአብሔር ብርታትን ኃይልን በውስጣችን ያስቀምጣል። ይሄ እውነት ነው፣ ግን ከምን የተነሳ የሚለውን ስትመለከቱ ቁጥር 14 ላይ የእግዚአብሔር ቃል በእናንተ ውስጥ ይኖራልና ብሎ ይናገራል። ብርቶች የሆናችሁት የእግዚአብሔር ቃል በእናንተ ውስጥ ስለሚኖር ነው። አሁን በተከታታይ እያነበብን ያለ ነው። መዝሙር 119ን አይደል? መዝሙር 119ን በሙሉ 176ቱንም ቃል ብታነቡ የሚናገረው ስለ እግዚአብሔር ቃል ነው። የእግዚአብሔር ቃል፣ የእግዚአብሔር ትእዛዝ፣ የእግዚአብሔር ፍቅር፣ የእግዚአብሔር ምክር፣ የእግዚአብሔር ምህረት፣ እነዚህም በሙሉ ነው። 176ቱም ቃል የሚናገረው ይሄ በውስጣችን ከተቀመጠ ሰይጣን አይደፍረንም። አሁን በዚህ በፕሮቴስታንት ዓለም በኢትዮጵያ ውስጥ የተለመደ ነገር አለ። ሁሉ ነገር ሰይጣን ነው። በቃ ሁሉ ነገር፣ የሆነ ነገር እዚህ ቤት ውስጥ ቁጭ ብላችሁ ብቻችሁን በሩ ቃቃቃ ካለ ነፋስ ወይም ደግሞ የሆነ የሙቀት መቀዝቀዝና መሞቅ በሩን ካንቃቃው በኢየሱስም በኢየሱስም ብለው ሰዎች ሰይጣን መስሏቸው የሚጮሁበት ጊዜ ነው ያለው። እንደዛ አይነት ነገር እንድንሆን አይደለም የእግዚአብሔር ቃል የሚለው የእግዚአብሔር ቃል ራሱ በውስጣችን ከኖረ እኛ ብርቶች ኃይለኞች ነን። የእግዚአብሔር ቃል በውስጣችን ከኖረ የእግዚአብሔር ቃል በእናንተ ውስጥ ስለሚኖር ቃሉ የእናንተ እናንተ ውስጥ መኖሪያ ስላደረገ እናንተ ብርታት አላችሁ። የጌታ ቃል በሰዎች ውስጥ ሲኖር ልዩ ብርታት፣ ጥንካሬ ይሰጣቸዋል። የጌታ ቃል መንፈሳዊ ምግብ ነው። የጌታ ቃል መንፈሳዊ ኃይል ነው። የጌታ ቃል መንፈሳዊ ብርታት ነው። ቃሉ ውስጣችን ከሌለ ከንቱ ደካሞች፣ በምንም ነገር ተሸናፊዎች ነው የምንሆነው። ወገኖች፣ እኔ እንደ ማስጠንቀቂያና እንደ ምክር ልንገራችሁ። አሁን በዚህ ሳምንት ምን ያህል ምዕራፍ አንብባችኋል? የእግዚአብሔርን ቃል ስንት ስንት ጥቅስ አነበባችሁ? ምን ያህል የእግዚአብሔር ቃል በውስጣችሁ እንዲኖር ምን አይነት ጥረት አድርጋችኋል? የእግዚአብሔር ቃል በውስጣችን ከሌለ ህይወታችን በጣም ደካማ ድካም የሞላብን በማንኛውም ነገር ለማንኛውም ነገር ተሸናፊዎች ነው የምንሆነው። ሰዓት እየሄደብኝ ነው፣ ግን ሁለተኛው ክፍል ለሶስቱም የተጻፈ መልእክት ላይ ልምጣ። ተመልከቱ ምዕራፍ ሁለት ከቁጥር 12 እስከ ቁጥር 17 ሁለት ክፍል አለ። የመጀመሪያው ሶስቱ ስለ ሶስት አይነት የቤተ ክርስቲያን ውስጥ ያሉ አማኞች የሚናገር ነው ልጆች፣ አባቶች፣ ጎበዞች በልጆችና በጎበዞች መካከል አባቶችን አስቀድሞ ነው ያስቀመጠው። በጣም መልካም አደረጃጀት ነው። ቀጥሎ ምዕራፍ ቁጥር 15 16ና 17 ሶስቱ ቁጥር ለሶስቱም የሚሆን መልእክት ነው። ምናልባት አልጨርሰው ይሆናል ግን ለሶስቱ የተጻፈውን መልእክት እንመለከታለን። ለሶስቱ የተጻፈው መልእክት ሁለተኛው ክፍል ቁጥር 15 ላይ ሲጀምር ዓለምንና በዓለም ያሉትንም ነገሮች አትውደዱ። ማንም ሰው ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። ምናልባት አሁንም የዮሐንስ መልእክትን ስንመለከት ዮሐንስ በመንፈስ ቅዱስ ሆኖ ሲጽፍ አንዳንድ ነገሮችን ያስቀምጥና ቀጥሎ ውጤት ወይም ደግሞ አንድ ነገር አስቀምጦ የሆነበትን ነገር ምክንያት ሲያስቀምጥ ነው ባለፉት ጊዜያት ያየ ነው ለምሳሌ ኃጢአት የለብንም ብንል አለና ምን አለ ኃጢአት የለብንም ማለት እንችላለን ኃጢአት የለብንም ብንል ምንድን ነው የሚሆነው እውነቱ በእኛ ውስጥ የለም እና ደግሞ እራሳችን እናስታለን አለ ኃጢአት አላደረግንም ብንል አለና እኛ እንዋሻለን እሱን ደግሞ ምን እናደርገዋለን ውሸታም እናደርጓል። ልክ እንደዚህ አይነት ነገሮችን ነው የሚናገረው። እዚህ ቁጥር 15 ላይ ዓለምን በዓለም ያሉትን አትውደዱ። ዓለምን የሚወድ ቢኖርስ በዓለም ያሉትን የሚወድ ቢኖርስ ቢኖርስ የሚለውን ነገር ሀሳባችን ውስጥ ብናስገባ መልስ ይሰጣል። እዚህ ላይ ማንም ሰው ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም። ዓለምን አትውደዱ። ዓለምን የምትወዱ ከሆነ ግን ማናችሁም ብትሆኑ የአባት ፍቅር የአብ ፍቅር በውስጣችሁ የለም። ግን ዓለምን በተመለከተ ጥቂት ትርጉም መስጠት እፈልጋለሁ። አለም እና ትርጉማ መጽሐፍ ቅዱስን ስናጠና በሶስት የተለያዩ ነገሮች ላይ ተጠቅሰዋል። አሁን አለም የሚባለውን ነገር መጽሐፍ ቅዱስ ላይ ስታዩ በሙሉ ያሉትን ጥቅሶች ሰብስባችሁ ብታዩ፣ አንደኛ ይሄ የምናየው ግዙፍ አለም ዓለም ተብሎ ተጠቅሷል። ሁለተኛ ሰዎች በሙሉ አለም ተብሎ ደግሞ ተጠቅሰዋል። ሰዎች ሰዎች የሰው ልጆች አሁን ጌታ ኢየሱስ ክርስቶስን ፈሪሳውያኑ ሲወነጅሉት ምን አሉ? አለም በሙሉ ምን አድርጎታል ተከትሎታል፣ ብለው ተናግረው ነበር። ምን ማለት ነው? ሰዎች በሙሉ ተከትለውታል። አሁን ሐዋርያቶችንም ልክ እንደዚህ ብለዋቸዋል። አለም በሙሉ ተከትሏቸዋል። እነዚህን ሰዎች ማለት ሳሩ፣ ቅጠሉ፣ ድንጋዩና አፈሩ ማለት አይደለም። ምን ማለት ነው? ሰዎች በሙሉ ተከትለውታል ማለት ነው። ሶስተኛው ግን በሰዎች ህይወት የሚሰራ ስልተ ህይወት ነው እኔ ስልተ ህይወት ነው የምለው በሰዎች ውስጥ የሚሰራ ከአዳም ውድቀት ጀምሮ በውድቀት መርሆ የሚሰራ የራሱን የቻለ የረቀቀ ርዕዮተ ዓለማዊ የሆነ ስልተ ህይወት ነው በሰዎች ውስጥ የሚሰራ ተመልከቱ ሁለት አይነት የህይወት መርሆች አሉ በዚች ዓለማችን ላይ አንደኛው የህይወት መርሆ በውድቀት ምክንያት በሰዎች ልብ ሁሉ ውስጥ የሚሰራ የውድቀት መርሆ ነው። ይሄ አንድ ስልተ ህይወት ነው። ሁለተኛው በዳኑ ሰዎች ህይወት ውስጥ የሚሰራ የእግዚአብሔር የጸጋ ስልተ ህይወት ነው። የእግዚአብሔር ጸጋ የእግዚአብሔር ጸጋ በውስጣችን ሲኖር እግዚአብሔርን እንወዳለን፣ ቃሉን እንታዘዛለን። አንደኛ በህይወታችን እግዚአብሔር ይሆናል። በእግዚአብሔር ጸጋ ውስጥ የሌሉ ሰዎች የሚመራቸው የዓለም መርሆ ነው። ይሄ የዓለም ስልተ ህይወት ወይም መርሆ ነው እና ይሄንን ነው አሁን እዚህ ጋር አትውደዱ የተባለው ዓለምን አትውደዱ። በዚህ ስልተ ህይወት ውስጥ ቁርኝት አይኖራችሁ። በዚህ ስልተ ህይወት ውስጥ አትተባበሩ። ከሰዎች ጋር በዚህ ስልተ ህይወት ውስጥ በመሆን እግዚአብሔርንና የእግዚአብሔርን ነገር ችላ አትበሉ እና እድሜያ የምትሰጡት ለዚህ ለዓለም ስልተ ህይወት አይሁን ማለት ነው። ምናልባት ግልጽ ካልሆነ መጠየቅ ትችላላችሁ በኋላ። አለም ዓለምን አትውደዱ ግዙፉን ዓለምና ሰዎችን አትውደዱ ማለት ሳይሆን በዓለም ውስጥ የሚሰራውን ልክ ሰይጣን የሚጠቀምበትን ኃጢአት የሚጠቀምበትን ስልተ ህይወት አትውደዱ ማለት ነው ግን ይህንን ዮሐንስ እንዴት አድርጎ ነው የገለጠው? አሁን እዚህ ጋር ስትመለከቱ ቁጥር 15 ላይ አለምንና በዓለም ያሉትን ነገሮች አትውደዱ ብሎ፣ ማንም ሰው አለምን ቢወድ የአባት ፍቅር በሱ ውስጥ የለም። አዎ አለምን የምንወድ ከሆነ ሁሉ ጊዜ አንደኛ የምናደርገው አለምን ነው፣ አምላካችን የምናደርገው አለምን ነው፣ የምንከተለው አለምን ነው የዓለምን ፋሽን፣ የዓለምን አስተሳሰብ፣ የዓለምን የዓለምን የዓለምን ፍልስፍና ነው የምንከተለው። ስለዚህ ያ ራሱ የሚያመለክተው ነገር አለ የእግዚአብሔር ፍቅር በውስጣችን የለም። እንደኛ ዓለም ከሆነ በህይወታችን ግን በዓለም ውስጥ አማኞች ዓለምን አትውደዱ የተባሉት አማኞች ዓለምን መውደድ የለባቸውም። ምን ምንድን ነው መውደድ የለባቸው የሌለባቸው እና በዓለም ውስጥ ያሉትን ነገሮች ነው። አሁን ቁጥር 16 እና 17ን ስታነቡ፣ በተለይ ቁጥር 16ን ጀምራለሁ። በዓለም ውስጥ ያለው ሁሉ ብሎ ዓለምን አትውደዱ ነው የምላችሁ እያለ ነው መንፈስ ቅዱስ። ዓለምን አትውደዱ። ለምንድን ነው ዓለምን አትውደዱ የሚለው ጌታ መንፈስ ቅዱስ? ምክንያቱም በዓለም ውስጥ ያሉት ሶስት ነገሮች ተደርገው ተጽፈዋል። አንደኛ የስጋ ምኞት፣ ሁለተኛ የአይን መጎምጀት ሶስተኛ የኑሮ ትምክህት በዓለም ውስጥ ያሉት ነገሮች ናቸው። አያችሁ፣ እነዚህ ሶስቱ ነገሮች የስጋ ምኞት፣ የአይን መጎምጀት፣ የኑሮ ትምክህት እነዚህ ሶስቱ ነገሮች ናቸው። በዓለም ውስጥ በስልተ ህይወትነት ዓለምን እየመሩ ያሉት ሰዎችም በሙሉ ጉድ ያደረጉት እነዚህ ናቸው። የስጋ ምኞት። የስጋ ምኞትን እንጀምር። የስጋ ምኞት ለስጋ ፍላጎት የሚደረጉ ከፍተኛ ጥማቶች በእንግሊዝኛ ክሬቪንጎች ይሏቸዋል። ከፍተኛ የውስጥ ጥማት። ይሄ ስጋ የሚባለው ነገር ይሄ ይሄ ማለት አይደለም። ይሄ ይሄ የሚሰራበት መርሆኑ ውስጣችን ያለ አሁን፣ ይህንን ለማየት ገላትያ ምዕራፍ አምስት ላይ መምጣት ትችላላችሁ። ገላትያ ምዕራፍ አምስት ሐዋርያው ቅዱስ ጳውሎስ ገላትያ ላይ ሲመጣ ገና ገላትያ ውስጥ ወረድ ብሎ ቁጥር 17 ላይ ብትመጡ ምን አለ? ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛሉና እነዚህ ነገሮችም እርስ በርሳቸው ይቀዋወማሉ። ስለዚህ ልታደርጉ የምትፈልጓቸውን ነገሮች ልታደርጉ አትችሉ። በመንፈስ ብትመሩ ከህግ በታች አይደላችሁም ብሎ የስጋ ስራዎች ግን የተገለጡ ናቸው። የስጋ ስራ የስጋ ምኞት የሚጀምረው ከምንድን ነው? ዝሙት፣ ሴሰኝነት፣ እርኩስነት፣ መረንነት፣ ጣዖትን ማምለክ፣ አስማተኝነት፣ ጥላቻ፣ ጥል፣ ምቀኝነት፣ ቁጣ፣ ጭቅጭቅ፣ መከፋፈል፣ መናፍቅነት፣ ቅናቶች፣ መግደሎች፣ ሰካራምነቶች፣ ፈንጠዝያዎች። እነዚህ በብዙ ቁጥር ነው የተጻፉት። እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። የስጋ ምኞት እነዚህን ሁሉ ነገሮች ያካተተ እጅግ በጣም ረቂቅ የሆነ ልክ ሰይጣን ኃጢአት ረቂቅ ነው እንዳልኳችሁ፣ የስጋ ምኞት እንደ እግዚአብሔር ፈቃድ ያልሆነ የኃጢአት ስር ያለበት በኃጢአት የተያዘ እንቅልፍ የማይሰጥ አደገኛ ነገር ነው። ይሄ የስጋ ምኞት ቀልዶችን፣ ስጋዊ ደስታዎችን፣ ኃጢአቶችን መዝናናቶች ተብሎ የሚታወቁትን መለማመድን ሁሉ የሚያካትት ነገር ነው መጽሐፍ ቅዱስ ላይ የስጋ ምኞት አደገኛ ስለሆነ ጌታ እግዚአብሔር ራሱ በአስርቱ ቃላት ዘጸአት ምዕራፍ ላይ አንዱ አትመኝ ብሎ ያዘዘው ትዕዛዝን ያካተተ ነው። የስጋ ምኞት በዓለም ያሉትን ነገሮች አትውደዱ። የመጀመሪያው የስጋ ምኞት፣ ሁለተኛው የአይን መጎምጀት። የሚቀጥለው ፔጅ ላይ ነው ያደረኩት። የአይን መጎምጀት የአይን መጎምጀት ልክ መጎምጀት ከምኞት ጋር የተያያዘ ነገር ነው። አንዳንድ ሰዎች ውስጣቸው አይናቸው እያየ አይናቸው የሆነ ነገርን እያየ ውስጣቸው ያንን ነገር ስለሚናፍቀው ክሬቭ ስለሚያደርገው፣ በእንግሊዝኛ ክሬቭ ነው የሚሉት ስለሚያደርገው ምራቃቸውን እየዋጡ ነው። ከሰዎች ጋር ሲነጋገሩ የምታዩቸው በጣም ሚገርም ነው። የሰዎች ሲነጋገሩ ምን ሲሉ ስትመለከቱ፣ የአይን መጎምጀት ውስጣቸው ምስቅልቅል ስሜትን የሚያመጣ ነገር ነው። የአይን መጎምጀት በአይን የሚታዩ ነገሮች ላይ ነው። ብዙ ነገሮች በአይን እየታዩ ይጎመጃሉ። የአይን መጎምጀት ሰዎችን ለፋሽን ለእርካታ ቢስ ማጋበስ የሚያጋልጣቸው ነገር ነው። የአይን መጎምጀት ከዚህ የተነሳ አንዳንድ ሰዎች የዊንዶ ሾፒንግ ይወዳሉ ይባላል። ታውቃላችሁ ዊንዶ ሾፒንግ የሚባል ነገር ዊንዶ ሾፒንግ ልክ ገበያ ሄደው በቃ ማየት። አቤት ይሄ ነገር ሲያምር፣ አይቺ ቦርሳ። የአይን መጎምጀት የአይን መጎምጀት የሰዎችን ህይወት ይዞ ጥርቅ ብሏል። የአይን መጎምጀት የአይን መጎምጀት በአለም ውስጥ ያለ ነገር ነው። የኛ ያልሆነውን ነገር የሚያስመኝ ነፍስን ልብን የማይጠቅም የማያረካ ሶስተኛው የኑሮ ትምክህት እዚህኛው ስላይድ ላይ ነው ያለው ሰዎች የሚመኩባቸውን ነገሮች በሙሉ ያካተተ ነው ትምክህት ትዕቢት ኩራት ሰዎች የሚኮሩባቸው ይሄ አለኝ አንዳንድ ጊዜ የትምክህት የኑሮ ትምክህትና የኑሮ ኩራት ሰዎች እኔ አፍራለሁ እዚህ ያው ከምሰራው ስራ የተነሳ አንዳንድ ሰዎችን ከአገልግሎት የተነሳ ፎቶ ቤተሰቦች ለማንሳት እገደዳለሁ። እና አንዳንድ ጊዜ ሰዎች በቃ የሚፈልጉት ነገር እያለ እዚህ ጋ አንዠርግገው የሚነሱት ወርቅ ልነግራችሁ አልችልም። አሁን እኮ ለአገልግሎት የሆነ ቦታ ስማቸው ሊሰጥ ሆኖ ዥርግግ ያለ ወርቅ። ይሄ ለምንድን ነው አለኝ። በቃ መታየት ፈልጋለሁ ብሎ ማለት ነው። ይሄ የኑሮ ትምክህት ነው። ሰዎች አለኝ በሚሉት ነገር ለማሳየት ለሾ የሚወጡበትን ነገር በሙሉ ይሄ አለኝ እንደዚህ ነኝ። አንዳንዶች በትምህርታቸው ለዝና ለክብር፣ ለመደነቅ የሚደረጉ ሩጫዎችን በሙሉ ያጠቃለለ ነገር ነው ይሁት። ብታምኑም ባታምኑ እነዚህ ሶስት ነገሮች፣ የስጋ ምኞት፣ የአይን መጎምጀት እና የኑሮ ትምክት ያላንበረከኩት ሰው የለም በአለም ላይ ያላንበረከኩት። ብዙ አገልጋዮች እንኳን በአገልግሎት ደረጃ በዚህ ነገር ተንበርክከው፣ እዚህ እጃቸው ላይ የሚያስሩት ሰዓት አይጣል ነው። በጣም ትልቅ በቃ ትልቅ ሰዓት ያለው ሰው በቃ እንደዚህ የሚገርም ነው። እነዚህ ነገሮች ህይወታችንን እንዲይዙት አያስፈልግም። ዓለማውያን ያድርጉት፣ ያድርጉት ይበሉት፣ እኛን ግን ሊነካን በፍጹም አይገባም። እነዚህ ነገሮች አለና ሐዋርያው። እነዚህ ሶስቱም ነገሮች ከማን አይደሉም? ከአባት አይደሉም፣ ከእግዚአብሔር አይደሉም። የውድቀት ውጤቶች፣ የሰይጣን መስሪያ መበላለጫ መንገዶች ናቸው ከውድቀት ስልተ ህይወት የመነጩ ነገሮች ናቸው ቅድም አለም የሚባለው ነገር የውድቀት ስልተ ህይወት መርሆ የሚመራው እንቅስቃሴ ነው የሰዎችን ልጆች ልብ ሁሉ የሚቆጣጠር ስለዚህ ይሄ ከአብ አይደለም ከአባት አይደለም ከእግዚአብሔር አይደለም የእናንተ ልብ እንዴት ነው ይሄም በተመለከተ የስጋ ምኞት የአይን መጎምጀት የኑሮ ትምክህት በውስጣችሁ እየተመላለሰ ነው ወይ? ይሄ እንግዲህ ተመልከቱ። እነዚህ በቤተክርስቲያን ያሉ ሶስት አይነት ሰዎች አሉ። ልጆች፣ አዳዲስ አማኞች፣ አባቶች፣ በጣም የቆዩ አማኞች እና ጎበዞች በነዚህ እና በነዚህ መካከል ያሉ እና ለአገልግሎት የሚነሳሱ ደቀ መዝሙር የሆኑ እና እግዚአብሔር ወደፊት አይኑን የጣለባቸው ሰዎችም አይኑን የጣለባቸው ሰዎች ናቸው። ግን ለሶስቱም የሚነገራቸው መልእክት አንድ አይነት መልእክት ነው። ለሶስቱም ዓለምን ወይም በዓለም ያሉትን አትውደዱ። አባቶች ይጥላችኋል፣ ጎበዞች ያደናቅፋችኋል፣ ልጆች በመንፈሳዊ ሕይወት እንዳታድጉ ያደርጋችኋል። እውነት ነው። ይሄ እያየኑ ነው፣ ያየኑውም ነገር ነው እግዚአብሔር ከዚህ ይጠብቃል። ሰባት የመጨረሻው መልእክቴ ሁለቱ ተጻራሪ መጨረሻዎች የሚል ነው። ቁጥር 17 ላይ ነው። ቁጥር 17 ነው ስድስተኛው ቁጥር የሚያልቀው። ቁጥር 17 እንደዚህ ይላል። አለሙም የሱም የዓለሙ ምኞት ያልፋል፣ የእግዚአብሔርን ፈቃድ የሚያደርግ እሱ ግን ለዘላለም ይኖራል። እኔ ሁለት ተጻራሪ ተጻራሪ መጨረሻዎች ያልኩት ሁለት ነገሮችን ስለሚናገር ነው። ዓለሙ እና ምኞቱ ምን ይሆናል? ያልፋል። እዩት፣ ይህ እርግጠኛ ነገር ነው። ዓለም እና ጠቅላላ በዓለም ውስጥ የሚሰራው ምኞት ብሩ፣ ወርቁ እንደው ኮ አሁን ለእኛ መቼም ለኢትዮጵያውያን ይሄ ትምህርትነት በትምህርት ደረጃ መሰጠት የለበትም። ምክንያቱም አገራችን እየሆነ ያለውን ነገር እናውቃለን። እዚህ እዚህ ራሱ ካሊፎርኒያ የሆነውን ነገር ታውቃላችሁ። ያ ሁሉ ቤት በስንት ቢሊዮን የሚገመት ቤት በሙሉ ረገፈ። ዓለም ያልፋል፣ በሆነ መንገድ ያልፋል። ግን ምኞቱም ራሱ አንድ ቀን ያልፋል። ጽኑ አይደለም፣ የሚያዋጣ አይደለም፣ የሚቀጥል አይደለም፣ የሚያዛልቅ አይደለም እያለ ነው የእግዚአብሔር ቃል የሚናገረው። ዓለምም ምኞቱም ያልፋል። ዓለምንና በውስጡ ያሉትን እነዛ ሶስት ነገሮች መውደድ ይቻላል። ምንም ምንም ችግር የለም። መውደድ ይቻላል፣ ግን አላፊዎች ናቸው። ምኞቱ ዘላለማዊ አይደለም፣ አላፊም ነው። የዓለም የምኞቱ መጨረሻ ማለፍ ነው፣ ጸንቶ አይኖርም። ስለዚህ ሰው፣ አማኞች፣ በእግዚአብሔር ቤት ያሉ ልጆች፣ በእግዚአብሔር ቤት ያሉ አባቶች፣ በእግዚአብሔር ቤት ያሉ ጎበዞች ህይወታቸውን ቆም ብለው መመርመር አለባቸው። ዓለምንና በውስጡ ያለውን ነገር በመመኘት ህይወቴን ታሪኬን ማሳለፍ ይገባኛሉ? አይገባም። ዓለምንና በውስጡ ያለውን በመውደድ ህይወቴን ልሰጥለት አንደኛ ላደርገው ይገባሉ? አይገባም። ምክንያቱም ያልፋል፣ አያዋጣም፣ በእግዚአብሔር ፊት ያሳፍራል። እና ሁለተኛው ተጻራሪ የዓለምና ምኞቱ በሙሉ አላፊዎች ናቸው፣ ግን የማያልፍ ነገርን ይናገራል። ይሄ ቁጥር 17 መጨረሻው የእግዚአብሔርን ፈቃድ የሚያደርግ እሱ ግን ለዘላለም ይኖራል። ታያላችሁ፣ ንጽጽሩ ዚጋ ነው። ያኛው አላፊ ነው ጠፊ ነው። የእግዚአብሔርን ፈቃድ የሚያደርግ ግን ማንም ቢኖርማ ሴቲውን፣ ወንድ፣ የተማረ፣ ያልተማረ፣ ድሃ፣ ሀብታም፣ ነጭ፣ ጥቁር፣ የእግዚአብሔርን ፈቃድ የሚያደርግ ማንም ለዘላለም ይኖራል። ስለዚህ የዓለምን መውደድ አቁሞ እግዚአብሔርን የሚወድ ሰው የእግዚአብሔርን ፈቃድ ማድረግ አለበት። እውነተኛ አማኝ መገለጫው የእግዚአብሔርን ፈቃድ ማድረግ ነው። የእግዚአብሔርን ፈቃድ የሚያደርግ ሰው ሕይወቱን በዓለም ፕሮግራም አይመራም። የእግዚአብሔርን ፈቃድ የሚያደርግ ሰው በዓለም ፕሮግራም ዓለም ፕሮግራም አውጥታ እዚህ ጋ ተቀመጥ፣ እዚህ ጋ ና፣ እዚህ ጋ ሁን የምትለው ሰው አይሆንም። ህይወቱን በእግዚአብሔር ፈቃድ የሚመራ ሰው የሚመራው የእግዚአብሔር ፈቃድ ነው፣ የእግዚአብሔር ፍርሃት ነው፣ የእግዚአብሔር እውቀት ነው። ስለዚህ በዚህ ምድር እንደዚህ አይነቱ ሰው የሚያደርገው ይሳካል፣ ደግሞም ለዘላለም ይኖራል። ስለዚህ እነዚህ ስድስት ቁጥሮች ከ12 እስከ 17 ልጆች አባቶች እና ጎበዞች ተብሎ የተነገረልን ለእያንዳንዳችን መንፈሳዊ ደረጃ ቀጥሎ ለአጠቃላይ ለሁላችንም የተነገረው መልእክት እጅግ በጣም ጠቃሚ ራሳችንን እንድናይ የሚያደርግ ነው። በህይወታችን አንደኛ የምንለው ማን ነው? እግዚአብሔር ነው? ወይስ ዓለም ነው። የልባችን ትርታ የምንወደው እግዚአብሔርን ነው? ወይስ ዓለምን ነው? በዓለም ውስጥ ያሉት ነገሮች በደንብ ተነግሮናል። የስጋ ምኞቶች፣ የአይን መጎምጀቶች እና እንዲሁ ደግሞ የኑሮ ትምክቶች ናቸው። እነዚህ በሙሉ ኃላፊዎች ናቸው። ስለዚህ መጀመሪያ የምናደርገው ነገር በህይወታችን ምንድን ነው? እና እንደዚህ ብዬ ለማጠቃለል እወዳለሁ ልጆች ሆይ፣ አባቶች ሆይ፣ ጎበዞች ሆይ፣ ይሄ የተገለጥንበት መገለጫ ነው በክርስትና ህይወታችን ባለን የክርስትና እምነት ህይወት ደረጃ መሰረት ነው። እንዴትና ከወዴት ነው ያለነው? ራሳችንን እንመርምር፣ ልባችንን እንፈትሽ፣ ከእግዚአብሔር ጋር እንሁን፣ ዓለምንና በዓለም ያለውን አንውደድ። የዮሐንስ መልእክት በጣም አስደናቂ ነው እና እንቀጥልበታለን በጣም ይጠቅመናል ለምናደርገው ነገር፣ ለኑሯችን፣ ለውሳኔያችን፣ ለህይወታችን እንቅስቃሴ እና የሰራዊቱ ጌታ እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። አሁን በመጨረሻ ቁጥር ሰባትን ዘምረን የዛሬውን መልእክት በጸሎት እናጠቃልላለን። ቁጥር ሰባት ሰላም አለኝ፣ ሰላም አለኝ።